ይህ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ማክሰኞ መጋቢት 3 2011 ዓ.ም ፕሮግራም ጀመረ። ባለፈው እሁድ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አውሮፕላን አደጋ መንስኤ ምርመራ ተጀመረ። አውሮፕላኑ ከገባበት መሬት ውስጥ ለማውጣትም ረጅም ጊዜ እየወሰደብን ያለው፣ አሁንም ከመሬት ውስጥ እያወጣን ያለው ይህን አውጥተን ከጨረስን በኋላ ደግሞ ዛሬ እንደምታዩት ዳታ እናሰባስባለን። መረጃ የሆኑ ነገሮች ሁሉን እያሰባሰብን ያለ ነው። የመርማሪው መስሪያ ቤት ኃላፊ ኮሎኔል አምድዬ አያሌው ናቸው። ቃለመጠይቅ አድርገንላቸዋል። በአብይ ርዕስ ይቀርባል።

አብራው የነሱ ስም ሁሉ የተጻፈበት አንድ ዝንዳይ ለማቆም ቢፈርዱልኝ እሱ ነው ምኞት። ሌላ ምኞት የለኝ። በብዛት የካፒቴን ያሬድ ጌታቸው ወላጅ አባት ዶክተር ጌታቸው ተሰማ በመጽሔት ይዘረዘራል። የአቪዬሽን ባለሙያዎችና ተንታኞችም ተወያይተዋል ወይም አዋይተናል። በመጽሔት ይቀርባል። የዛሬ ማክሰኞ መደበኛ ቅንብሮች በወቅታዊ ዘገባዎች ላይ ተከታትለዋል። ተናስልን አድማጮቻችን፣ እንደምናመሻችሁ ሰላም፣ እንደምናም እኔ አዳነች ፍስሀዬ እና አዲስ አበበ ነን። ዛሬ እስከ አራት ሰዓት የምናስተናገዳችሁ ማለት ነው። መልካም ምሽት። ንጉሥ ታምሬ ፕሮግራሙን እየመራ ነው። ኦልድሬስ ረጀስ ደግሞ በቴክኒክ መሀንዲስነት ተሰይሟል። መልካም ምሽት። አሁን ዜናው ይቀድማል። ፈረንሳይ፣ ብሪታንያ፣ ጀርመን፣ ማሌዥያ እና ኦማን ቦይንግ 737 ማክስ ስምንት የተሳፋሪዎች ጄት አይሮፕላን በአየር መስመራቸው እንዳይንቀሳቀስ በማገድ ረገድ ሌሎች በርካታ ሀገሮች ከወሰዱት ውሳኔ ጋር ተቀላቅለዋል። ሀገሮቹ ይህን እርምጃ የወሰዱት ጄት አይሮፕላኑ በአምስት ወራት ውስጥ ሁለቴ በመከስከሱ ለጥንቃቄ ሲሉ ነው። ቻይናን፣ ኢንዶኔዥያን፣ ብራዚልን፣ ሜክሲኮን፣ አውስትሬሊያን፣ ሲንጋፖርን ደቡብ ኮሪያንና ኖርዌይን ያካተቱ በዓለም ዙሪያ ያሉ አየር መንገዶች 737 ማክስ 8 ጀት አይሮፕላንን ከበረራ አግደዋል። ሀገሮቹ ይህን ውሳኔ የወሰዱት ባለፈው እሁድ 157 ሰዎችን ያሳፈረ ቦይንግ 737 ማክስ 8 የኢትዮጵያ መንገድ ኢትዮጵያ አየር መንገድ ጀት አይሮፕላን ተከስክሶ ተሳፋሪዎች ሁሉ ካለቁ በኋላ ነው። የማገድ እርምጃ የወሰዱት ሀገሮች ያወጧቸው መግለጫዎች በገለጹት መሰረት የእገዳው እርምጃ በምርመራው ሂደት የሚቀጥል ጊዜያዊ እገዳ ነው። በገጠመው ተቃውሞ ተቋርጦ የነበረው የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደህዴን ጉባኤ ዛሬ መጀመሩን አስታውቋል። ጉባኤው ተቋርጦ የነበረው የሲዳማ ዞን እና የሐዋሳ ከተማ አመራሮች መውጣታቸውን ተከትሎ የሲዳማ ወጣቶች አዳራሽ ድረስ ዘልቀው በማስቆማቸው እንደነበር ይታወሳል። በደሄደን ማዕከላዊ ኮሚቴ ደረጃ ተገምግሞ በተቀመጡ አቅጣጫዎች ላይ ለመወያየትእና ለመገምገም የካቲት 28 2011 ተጀምሮ የተቋረጠው ክልል አቀፍ የአመራር መድረክ ዛሬ የተጀመረው። የመድረኩን መቋረጥ አስመልክቶ የደሄደን ሥራ አስፈጻሚ ኮሚቴ ባካሄደው አስቸኳይ ስብሰባ የተለያዩ እርምት እርምጃዎችን በመውሰድ መድረኩ እንዲካሄድ ተወስነዋል። በዚህ መሰረት የደሄደን ካቢኔ አባላት በቡድን ውይይታቸውን መቀጠላቸውን ዛሬ ባወጣው መግለጫ አስታውቋል። ይሁን እንጂ የተወሰደው የእርምት እርምጃ ምን እንደሆን አልተብራራም። የጸጥታ ሁኔታ በተመለከተ ሰላማዊና አስተማማኝ እንዲሆንም የተለያዩ ስራዎች ተሰርተዋል ተብሏል። አቅጣጫው ወይም ያለው መግለጫም በቂ ዝግጅት ተደርጓል ብሏል። አንድ የተባበሩት መንግስታት ድርጅት መርማሪ ቡድን ለአፍሪቃ ህብረት ባስተላለፈው ጥሪ ደቡብ ሱዳን ውስጥ ወንጀል ፈጻሚዎችን የሚዳኝና የወሲባዊ ወከባ የሶቀቃና የኢሰብአዊ ድርጊት ሰለባዎች ፍትህ የሚያገኙበት ፍርድ ቤት በአስቸኳይ እንዲቋቋም አሳሰበ። ሱዳን ውስጥ ያለው የሰብአዊ መብት ኮሚሽን ሪፖርቱን ለተባበሩት መንግስታት የሰብአዊ መብት ምክር ቤት ካቀረበበት ከጀኔባ ሊሳ ሽላይን የላከችውን ዘገባ አዲስ አበባ ያቀርበዋል። ሪፖርቱ በያዛቸው ዝርዝሮች ውስጥ በሰብአዊ ፍጥሮች ላይ የተፈጸሙ እንዲሁም የጦር ወንጀሎችን ያካተተ መሆኑን ኮሚሽኑ አመልክቷል። ሶስት አባላት ያሉት የውይይት መድረክ እንዳመለከተው በዓለም አቀፍ ሕግ መሠረት ከባድ ወንጀል በመፈጸማቸው የሀያ ሶስት ግለሰቦች ስም ተጠቅሷል። ይህም ለተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽን ለምርመራ ቀርቧል። በደቡብ ሱዳን ሀቅ አጣሪ ቡድን ሪፖርት መሠረት የግዳጅ ወሲብን፣ ዘረፋን፣ ጠለፋን፣ የግዳጅ ጋብቻንና ግድያን ያካተቱ ወንጀሎች በመንግሥቱና በተቃዋሚ ኃይሎች የተፈጸሙ ናቸውም ተብሏል። የኮሚሽኑ ሊቀመንበር ያስሚን ሱካ እንደሚሉት 25 ከመቶ የሚሆኑት በተለይም ወሲብንና የግዳጅ ጋብቻን የተመለከቱ ወንጀሎች በሕፃናትና ከሰባት ዓመት ዕድሜ በታች ባሉ ታዳጊዎች ላይ የተፈጸመ ነው ይላሉ። እነዚህ ወንጀሎች ድንገተኞች ሳይሆኑ ታስቦበትና ሆን ተብሎ በዘዴ የሚፈጸሙ ናቸው። ይህ ደግሞ ግጭቶች በሚካሄዱባቸው በሁሉም የደቡብ ሱዳን ክፍሎች በሴቶችና በሕፃናት ላይ ስጋትንና ፍርሃትን ለመንዛት የሚካሄዱ እንደሆኑ ይታወቃል። በአሁኑ ወቅት ደህንነት የሚሰማው ማንም እንደሌለ የገለጹት ሱካ በተለይም ወሲባዊ ወከባ የሚፈጸመው የደቡብ ሱዳንን የቆየ አኗኗር ለማጠልሸትና አብረው የኖረውን ሕዝብ ለመነጣጠል የታቀደ ወንጀል እንደሆነ አመልክተዋል። የጅምላ ስራት፣ ሰቆቃና ሰውን ሆን ብሎ ማስጠፋት በተደጋጋሚ የሚፈጸሙና እየጨመሩ የሄዱም ድርጊቶች ናቸው። የደቡብ ሱዳን ፕሬዚደንት ሳልቫኪር እና የሽምቅ ተዋጊዎች መሪ ሪክ ማቻር የወንጀሎቹ ተጠያቂዎች ለፍርድ እንዲቀርቡ ማረጋገጥ እንዳ ያለባቸው ኮሚሽኑ ጠይቋል። የፍትህ ሚኒስትሩ ፓውሊኖ ዋናዊላ ኡናንጎ የአገሪቱ የሰብአዊ መብት ይዞታ በተለይም የሰላም ስምምነቱ ከተፈረመ ወዲህ መሻሻሉን ገልጠዋል። ኮሚሽኑ ይፋ ያደረገው የወንጀሎች አሃዝ የተጋነነ እንደሆነም ሚኒስትሩ አክለው ተናግረዋል። የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ጆን ሱሊቫን ሰሞኑን ደቡብ አፍሪቃን ሲጎበኙ የቬኔዙዌላን የፖለቲካ ቀውስ አስመልክቶ በሁለቱ ሀገሮች መካከል ያለው ልዩነት ይፋ ሊሆን እንደሚችል ተገምቷል። ሁዋን ጊዮዶ በቬኔዙዌላ ጊዜያዊ ፕሬዚዳንትነት እውቅና እንዲያገኙ ዩናይትድ ስቴትስ ባለፈው ወር በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የውሳኔ ሀሳብ ባቀረበችበት ወቅት ደቡብ አፍሪቃ ከሩሲያና ከቻይና ጋር በመሆን ተቃውማለች። ደቡብ አፍሪቃ ባለፈው ዓመት በድጋሚ የተመረጡትን የቬኔዙዌላን ፕሬዚደንት ኒኮላስ ማዱሮን እንደምደግፍ ገልጻ ዩናይትድ ስቴትስ የቬኔዙዌላን የምርጫ ሂደት ማክበር ይኖርባታል ስትል መክራለች። ናጅ ታዲያ የደቡብ አፍሪቃ ውሳኔ እንዳሳዘናቸው ገልጸው፣ ሱሊቫን ከደቡብ አፍሪቃ ባለሥልጣኖች ጋር ሲነጋገሩ ይህን ስሜት ግልጽ ያደርጋሉ የሚል እምነት እንዳላቸው ተናግረዋል። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ምክር ቤቱ ፕሬዚዳንት ዶናልድ ትራምፕን ስለ መክሰስ ጉዳይ ሲናገሩ እሳቸውን በመክሰስ ለእርሳቸው ቦታ መስጠት አይገባም ብለዋል። ናንሲ ፔሎሲ ከዋሽንግተን ፖስት ጋዜጣ ጋር ባደረጉት ቃለ መጠየቅ ፕሬዚዳንት ትራምፕ ለርዕሰ ብሔርነት የሚያበቃቸው የሥነ ምግባርም ሆነ የአእምሮ ብልህነት ብቃት የላቸውም ብለዋል። በዲሞክራቶች የሚመራው የሕግ መምሪያ ምክር ቤት ኮሚቴ በትራምፕ የምረጡኝ ዘመቻና በንግድ ሥራዎቻቸው ላይ የተለያዩ ምርመራዎች እያካሄደ በመሆኑ ምክር ቤቱ ክስ ሊመሠረትባቸው ይገባል የሚል ጥያቄ እየተነሳ ነው። ናንሲ ፖሎሲ ስለ ጉዳዩ ሲጠየቁ ታዲያ በሀገሪቱ ላይ አሉታዊ ተጽዕኖ ይኖረዋል በማለት ፕሬዚዳንቱን መክሰስ እንደማይደግፉ ይናገራሉ። ፕሬዚዳንቱም መክሰስ ሀገሪቱን ስለሚከፋፈል እጅግ ከባድ ሁኔታ ተፈጥሮ ሁሉም የሚተባበሩበት ክስ ደረጃ ላይ ካልደረሰ በስተቀር አስፈላጊ አይመስለኝም ሲሉ ፔሎሲ ለዋሽንግተን ፖስት ጋዜጣ ተናግረዋል። አሁን ያለው የፖለቲካ ድባብ በምክር ቤት አባልነት ስራቸው ከገጠማቸው እጅግ ከፋፋይ ሆኖ ይሰማቸው እንደሆነ በዋሽንግተን ፖስት ጋዜጣ ሲጠየቁ ፔሎሲ አዎ ካሉ በኋላ ለሁኔታው ትራምፕንና በምክር ቤቱ ያሉ የትራምፕ ተባባሪ ያሏቸውን ሰዎች ተጠያቂ አድርገዋል። በመጨረሻም የዋይት ሀውስ ቤተ መንግሥት ትላንት ለመጪው ዓመት የ4.7 ትሪሊዮን ዶላር ባጀት የመመደብ እቅድ ይፋ አድርገዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ይፋ በተደረገው የባጀት እቅድ የድንበር ግንብ ለመስራት ተጨማሪ 8.6 ቢሊዮን ዶላር እንዲያካትት ጥሪ አድርገዋል። ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት የፈለጉት ሕገወጥ ፍልሰትን ለመከላከል በሚል መሆኑ የሚታወስ ነው። የአስቸኳይ ጊዜ አዋጅ በማውጣት ለመጠቀም ባዘዙት ወደ ሰባት ቢሊዮን ዶላር የሚጠጋ ገንዘብ ላይ ተጨማሪ ነው። ዋና ዋና የምክር ቤት አባላት ዲሞክራቶች እንደሚቃወሙት ወዲያውኑ ግልጽ አድርገዋል። አድማጮች የምሽቱ ዜናችን እዚህ ላይ በቃ በዜና የጀመረው ፕሮግራማችን አድማጮች በ19 በ2ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት። በድጋሚ ያስተናገድ ናችሁ ያዳነች ፍሳዬና አዲሱ አበበንን። በሁለተኛው አጋማሽ የሚቀርቡት የተለያዩ ዝግጅቶች አሉ። አሁን ግን መጀመሪያ የምንሄደው ወደ ዕለቱ አብይ ርዕስ ይሆናል። የፈረንሳይዋ ፕሬዚዳንት ኢማኑኤል ማክሮን በዛሬው ዕለት በኢትዮጵያ የሁለት ቀናት ይፋ ጉብኝት እያደረጉ ናቸው። የዚህን ዝርዝር ቆንጅታ የይዛ እዚህ ስቱዲዮ ቆጭ ብላለች ቀጤ የፈረንሳዩ ፕሬዚደንት የመጀመሪያቸው የሆነውን ይፋ የኢትዮጵያ ጉብኝታቸውን የጀመሩት በላሊበላ ሲሆን በዚያ ተገኝተው አቀባበል ካደረጉላቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ጥንታዊ ውቅር አብያተ ክርስቲያናት ጎብኝተዋል። የፈረንሳዩን ፕሬዚደንት ጉብኝት ተከታትሎ ለመዘገብ ላሊበላ የተገኘውን ዘጋቢያችንን መስፍን አራጌን ማምሻውን አግኝቸዋለሁ። ያነጋገራቸው የአብያተ ክርስቲያኑ አባቶችና ነዋሪዎች በሁለቱ መሪዎች ጉብኝት መደሰታቸውን ገልጿል። እንደምናመሸህ መስፍን፣ ቀጥል። እንደምን አመሸሽ ቀንዙት ያው ቀደም ሲል እንደገለጽሽው የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን እና ጠቅላይ ሚኒስትር አብይ አህመድ እንዲሁም የአማራ ብሔራዊ ክልላዊ ርዕሰ መስተዳደር ዶክተር አምባቸው መኮንን እና ሌሎች ከፍተኛ የመንግስት ባለስልጣናት በተገኙበት ዛሬ በላሊበላ ውቅር አብያተ ክርስቲያናት ጉብኝት ተደርጓል። ቁጥሩ በርካታ የሆነ የላሊበላ ከተማ ነዋሪ እነዚህን መሪዎች በደማቅ አቀባበል ነው የተቀበላቸው። በተለይ እንደምታውቁት በአስራ ሁለተኛው ክፍለ ዘመን የተገነቡት የላሊበላ ውቅር አብያተ ክርስቲያናት ከፍተኛ ጉዳት በጥገና እና በቂ ያደረገላቸው የጥገና ምክንያት ጉዳት ደርሶባቸው የነበረ ነው። ይህንን ስጋት በመቅረፍ ደረጃ የፈረንሳይ መንግስት ከፍተኛ ሚና ተጫውቷል። ዛሬ በርካታ የህብረተሰብ ክፍል አቀባበል ሲያደርግላቸውም በምስጋና ጭምር በመግለጽ የነበረ ቀው እንጂ ለተገኘት ታዳሚዎችና ለእምነት አባቶች የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት። የላሊበላን ችግር የህዝቡን ጩኸት ሰምተን ለፈረንሳይ መንግስት ያቀረብነው የድጋፍ ጥያቄ ምላሽ በማግኘቱ ደስተኛ ነን፣ በዚህም ለፈረንሳይ መንግስት ምስጋና እናቀርባለን፣ የሚል መልእክት አስተላልፈዋል። ቅርሶቹ የተሰሩት በአንድነት በጽኑ እምነትና በጠንካራ ኢትዮጵያዊነት ነው የተገነቡት። እነዚህን ቅርሶች ስንጠብቅ ደግሞ ኩራት ይሰማናል የሚል መልእክት ነው ያስተላለፉት። እኛም እንግዲህ ወደፊት የአባቶቻችንን ታሪክ መጠበቅ ብቻም ሳይሆን ሌላ ታሪክ ሰርተን ለልጅ ልጆቻችን የምናወርስ መሆን አለብን፣ ኢትዮጵያን ወደ ቀድሞ ገናናነቷ መመለስ አለብን የሚል አስተያየት ነው ጠቅላይ ሚኒስትር አብይ አህመድ እየሰጡት ፕሬዚደንት ማክሮንም በበኩላቸው እንግዲህ አቅማችን በፈቀደ እውቀት በገንዘብ እና በሌሎችም ድጋፍ ለማድረግ ቃል እንገባለን የሚል መልእክት እንዳስተላለፉላቸው ነው ያናገርኳቸው፣ የደብሩ አስተዳዳሪ የገለጹልን። የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ መምህር ቆሞስ አባ ስጊ መዝገቡ፣ እለቱ ታሪካዊ ተስፋ የፈነጠቅንበት የስጋታችን መጨረሻ የሚሆንበት እለት ነው የሚል አስተያየት ነው እየገለጹልን። ለእኛ እንደሚገባን ትልቅ ትኩረት እንደተሰጠው ነው ክብር። ጠቅላይ ሚኒስትሩም አዲስ አበባ አለም የተቀበሏቸው ላሊበላ መጥቶ ነው የተቀበሏቸው። ይሄ ለእኛ በጣም ልዩ ትርጉም አለው፣ ልዩ ክብር አለው። ከዚህ በኋላ ያለውን እግዚአብሔር ነው የሚፈጽመው ያላቸውን በጎ ሀሳብ እስከዚህ ድረስ መጥተው ዛሬም ማየት ያለባቸውን ቦታዎች አይተዋል። በመጎሜታቸው በጣም እጅግ ረክተዋል። ሰው ይሄን በመስራቱ በጣም ተገርመዋል። ተስፋም ሰጥተውናል። እኛ እንግዲህ ያው ፈጻሚ እግዚአብሔር ነው የምንችለው እኒ ሀገር እናደርጋለን አይዟችሁ ብለውን ነው። እንግዲህ ጠቅላይ ሚኒስትሩም ፕሬዚዳንቱም መጥተው ይሄ ቅርስ በእኛ ዘመን ምንም አይነት ጉዳት መድረስ እንደሌለበት ቃል ገብተው ስለሄዱ ለእኛ የዛሬዋ ቀን በጣም ለላሊበላ ከተማ ልዩ ቀን ነች። ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ንጉሱ ትላሁን ከፈረንሳይ መንግስት ጋር በቅርስ እንክብካቤ እና በቅርስ ጥበቃ ዙሪያ ላሊበላም ብቻ ሳይሆን በኢትዮጵያ ያሉ የተለያዩ ታሪካዊ ቅርሶችን በመንከባከብ በመደገፍ፣ በመጠገን እና በመሳሰሉት ዙሪያ ከፈረንሳይ መንግስት ጋር ስምምነት ይፈጸማል ብለው ነው የገለጹት። ዛሬ መሰረት የምንጥልበት እለት ነው የሚል አስተያየት ሰንዝረዋል። በላሊበላ ያሉ ውቅር አብያተ ክርስቲያናት የደረሰባቸውን ጉዳት አስመልክቶ ከአሁን ቀደም በፈረንሳይ ሀገር ክቡር ጠቅላይ ሚኒስትራችን በተገኙበት ወቅት ጥገና እንዲደረግላቸው ጥያቄ ቀርቦ ነበረ። በዛም ወቅት የፈረንሳይ መንግስት ቃል ገብቶ ነበር። በተገባው ቃል መሰረት አሁን ቅርሶቹ ያሉበትን ደረጃ በማየት በቦታው ጥገና የሚደረግበት ሁኔታ ላይ ውይይትም በማድረግ የጋራ ስምምነት ለመድረስና አጠቃላይ የላሊበላን ብቻ ሳይሆን የቅርስ ጥበቃን በተመለከተ ከኢትዮጵያ መንግስት ጋራ ስምምነት ላይ የሚደረስበትን ፊርማም የሚፈረም ይሆናል ማለት ነው። በዋናነት የሚወሰደው ኢትዮጵያና ፈረንሳይ በመከላከያ ረገድ የጋራ ስምምነት ፈራረማሉ። የዋና ዋና ጉዳዮች በዝርዝር የሚገለጹ ሆነው የአቅም ግንባታና የመሳሰሉ ጉዳዮች ላይ መከላከያን ከማጠናከር ልምድም ከመቅሰም አኳያ የጋራ ስምምነት ላይ ይደረሳል። ኢንቨስትመንት ትብብር በሁለቱ ሀገራት መካከል ይደረጋል እና ትብብሩም የሚጎለበትበት ሁኔታ ላይ ስምምነት ይደረሳል። ከዛ ባሻገር የፈረንሳይ መንግስት ሀገራችን የጀመረችውን የኢኮኖሚ ሪፎርም ለውጥ በጽኑ ይደግፋል። ለውጡን ለማሳካት የሚያስችል የኢኮኖሚ ትብብር ለማድረግ እንደዚሁ የጋራ ስምምነት ላይ ይደረሳል፣ ፊርማም ይፈረማል። ከዛ ባሻገር የተለያዩ በቀጠናውም ባሉ ትብብሮች ላይ የጋራ ስምምነት የሚደረግ መሆኑ በዛሬው ዕለት የሚፈጸም ነው የሚሆነው። መልካም መስፍን፣ የከተማዋ እንደው በአብያተ ክርስቲያናቱ አካባቢ ያገኘሃቸው የተመለከትካቸው ነዋሪዎች ስሜት ምን ይመስል ነበረ? አዎ እንግዲህ የከተማዋ ነዋሪዎች ስሜት በተወሰነ ደረጃ ቃኘት ሞክሬ የነበረ ውቅር አብያተ ክርስቲያናት በትኩረት ማጣት፣ በጥገና ማጣት ምክንያት እየሰራረሱ የነበረበት ሁኔታ ስለነበረ ይህንን ወደ ዘላቂ መፍትሄ ለማሸጋገር የቴክኖሎጂ ሽግግርን፣ የእውቀት ሽግግርን ለማድረግ የሚያስችል አጋጣሚ በመሆኑ ደስተኞች ነን የሚል አስተያየት ሰጥተዋል። እንግዲህ ከዚህም ጋር ተያይዘ የተነቃቃውን የቱሪዝም እንቅስቃሴ ለማስፋት አካባቢው የትራንስፖርት እንቅስቃሴ ስለሌለው ይህንን የማስፋት ስራ መሰራት አለበት የሚል አስተያየት ሰጥተውኛል። መስፍን አራጌ አመሰግናለሁ። አመሰግናለሁ። እኔ ደግሞ ቆንጅትን አመሰግናለሁ፣ መስፍንም አመሰግንሃለሁ። አሁን ባገኘነው ማምሻውን፣ በደረሰን ዜና መሰረት አድማጮች፣ ሁለቱ አገሮች በተለያዩ ዘርፎች በትብብር ለመስራት ስምምነት መፈራረማቸው ታውቋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዕለቱን አብይ ርዕስ ነበር ያቀረብንላችሁ። ቀጥለን በተከታታይ የምናቀርብላችሁ ከኢትዮጵያ አየር መንገድ አውሮፕላን መከሰስ ጋር የተያያዘ ይሆናል። ትላንት በስቲያ እሁድ ከቦሌ ዓለም አቀፍ አይሮፕላን ጣቢያ እንደተነሳ ከስድስት ደቂቃ በኋላ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አይሮፕላን አደጋ መንስኤ የሚያጠና ቡድን ዛሬ ስራውን ጀመረ። ሌላኛው ሐኪሞችን የሚመራ ሟቾቹን አካል አሰባስበው የሚለይ ቡድንም ስራውን እየሠራ መሆኑን በትራንስፖርት ሚኒስቴር የአይሮፕላን አደጋ ምርመራ መስሪያ ቤት ገለጸ። ሙክታር ጀማል ከመስሪያ ቤቱ ኃላፊ ኮሎኔል አምድዬ አያሌው ጋር የተደረገ ቃለ መጠይቅ አለው። ቀጥሎ ይቀርባል። የዳታ ኮሌክሽን ስራ እየሰራ ነው ያለ ነው። ይሄ ሞ ኮሚቴ ማቋቋመናል። ይሄ ኮሚቴ ረጅም ጊዜ ወስዶ የሚሰራ በመሆኑ የዳታ ኮሌክሽኑ ስራ ዋንትና ምዝ ነበር። አውሮፕላኑ ከገባበት መሬት ውስጥ ለማውጣትም ረጅም ጊዜ እየወሰደብን ያለው አሁንም ከመሬት ውስጥ እያወጣ ያለ ይሄ ስራ አሁንም ይቀጥላል። ይህን አውጥተን ከጨረስን በኋላ ደግሞ ዛሬ እንደምታዩት ዳታ እናሰባስባለን። መረጃ የሆኑ ነገሮች ሁሉን እያሰባሰብን ያለ ነው። ፉሊ ጀምረናል ማለት አለም። ያንን ምክንያቱም መጀመሪያ ያሉት እቃ ከመሬት ውስጥ መውጣት አለበት። የአውሮፕላኑ ስብርባሪ በሙሉ ከመሬት ውስጥ መውጣት አለበት። ይሄ ነው በእኛ በኩል ዛሬ እየሰራን ያለ ነው። የመጡ እንግዶች ከዩናይትድ ኪንግደም ከእንግሊዝ ሀገርና ከአሜሪካ ነው። ከአሜሪካ ኤንቲኤስቢ ናሽናል ትራንስፖርቴሽን ሴፍቲ ቦርድ ኦፍ አሜሪካ ቦይንግ ካምፓኒ መጥቷል። እነሱ እንደ ረዳት አንድ አማካሪ ነው እኛን ይሰራሉ። በተለይ በአማካሪነት ደረጃ ከኛ ጋር ሊሰሩ ይችላሉ። ሆኖም ግን ይህ ቢሮ የኢትዮጵያን አክሲደንት ኢንቨስቲጌሽን ቢሮ ስራውን ራሱን ችሎ እየሰራ ያለ ቢሮ ስለሆነ ረዳት አያስፈልገውም ማለት አይደለም ወይም አማካሪ አያስፈልገውም ማለት አይደለም። ብዙ ሀገሮችም የሚጠቀሙበት ሲስተም ነው። እኛም ደግሞ እነዚህን ወደዚህ አምጥተን ራሳቸው ጠይቀው ነው አብዛኞቹ እየመጡ ያሉት ራሳቸው ጠይቀው ነው የመጡት። እኛም ደግሞ እንዲመጡልን ና ከእኛ ጋር እንዲተባበሩን ስለምንፈልግ በጋራ ስራውን ዛሬ ጀምረናል። የማማከሩን ስራም እንቀጥላለን። ዛሬ ግን እዚህ እነሱ የመጡት የአደጋውን አካባቢ ለማየት ነው የመጡት። ምናልባት ሌሎች እስራኤላውያን ሚመለሱ እነሱ በራሳቸው ጊዜ ነው የመጡት። እንደ ዜጋ የእስራኤላዊ ሰው ሞቶብናል የሚላላቸው እና አካባቢውን ለማየት ነው የመጡት። ይሄ እየተከለከለ አይደለም። ቤተሰብ የሞተባቸው በዚህ አደጋ ቤተሰብ የሞተባቸው ሰዎች ወደዚህ አካባቢ መጥተው እርሜ ማውጣት እንላለን በኛ አባባል አካባቢውን ይሄ ዘመዴ እዝ ሞተ የሚለውን ነገር ለማየት የሚከለክል ህግ የለም። ህጋችን አይከለክልም። እዝ መጥተው አይተው መሄድ ይችላሉ። ኮሚቴ ተቋቋመው ፓርቲኩላር ከሲቪል አቪዬሽን እና ከአክሲደንት ኢንቨስቲጌሽን ቢሮ ነው። የኤርክራፍት አክሲደንት ኢንቨስቲጌሽን ቢሮ በዋናነት ስራውን የሚመራው ነው። ይህን ስራ ለጊዜው እንድመራ መራ የተሰጠኝ ለእኔ ነው እየመራ ነው ያለው። ይህን መረጃ ለማግኘት የተወሰኑ ቀናት ይፈጁብናል። ግን አሁን ይህንን ቀናት ነው ብዬ መናገር አልችልም። እሱ ስራውን ስራ የምንጀምረው ከዛ ሊሆን ይችላል ብለን እንገምታለን። አንዱ ዋና ዳታችን እሱ ነው። የመረጃ ቋት ብለን የምንይዘው እሱ ነው። ከዛ ላይ ስራውን እንደሰራ ወይም ደግሞ ዳታውን እንደወሰድን ስራችን በቀጥታ የምንጀምር ይሆናል። እዚህ አሁን ከሚሰራው ስራ ምንድን ነው የሚጠበቀው? ዋናው እዚህ መስክ ላይ እየተሰራ ያለው ወይ ደግሞ አደጋው በደረሰበት ቦታ የሚሰራው ዋናው ነገር ምንድን ነው ምንድነው የሚጠበቀው? የመጀመሪያው አሁን እንደምታዩት እዚ አካባቢ በአብዛኛው የተለያየ ቦታ ተበትኗል የአውሮፕላኑ ስብርባሪ እና አንዳንድ ንብረቶች ጨርቅ አለ፣ የሟቾች ጨርቅ አለ፣ ሌሎችም ሌሎችም ነገሮች እዚህ ተበታትኖ ነው ያሉት። እነሱ እየተሰባሰቡ ነው ያሉት። ይሄንን በእኛ ስር ነው አየር መንገዱ እያሰባሰበ ቢኖርም ቢያስቀምጠውም፣ በአክሲደንት ኢንቨስቲጌሽን ስር ነው መቀመጥ ያለበት። አንደር ካስተሪ እንለዋለን። እስከምንለቀው ድረስ እኛ ለምርመራ ወይም ደግሞ ለመረጃ ይሆነናል ብለን የያዝነውን ንብረት ይበቃናል። ከዚህ በኋላ የምንመረምረው ነገር የለም። የመረመር ነው ለስራ ይበቃናል ስንል አየር መንገዱ እንዲያነሳ እንፈቅዳለን። የሟቾችን ሁኔታ በተመለከተ ሟቾች መጨረሻ ለምሳሌ የተወሰነ ሚሰበሰብ ነገር አለ። አሁን የምናየው እንዴት ነው? መጨረሻው ምንድን ነው የሚሆነው? የሚሰበሰበው ነገር ወይ ደግሞ አጽም ሊሆን ይችላል እንደዛ ወይ የተለያዩ አካላቶች አውቶፕሲ ኤግዛሚኔሽን ይካሄዳል። ይህንን አውቶፕሲ ኤግዛሚኔሽን ደግሞ በእኛ ኮሚቴ ስር የተቋቋመ የኮሚቴ አንዱ አካል አለ በአንድ ዶክተር የሚመራ እነዛ ዶክተሮች ከኛ ጋርም አውቶፕሲውን ከአየር መንገዱ ጋር ሆነው የምርመራ ስራ ያካሄዳሉ ይሄ ስራ አሁን ከዚህ ቶታሊ ኮሌክት አድርገዋል ብለን እንገምታለን ዴድ ቦዲ ወይም ደግሞ ሂውማን ሪሜይንስ እንለዋለን ይህንን ከዚህ ኮሌክት አድርገው ይጨርሱ ይመስለኛል እንደምታዩት አሁንም የመፈለግ ስራ እዛ እየሰሩ ነው ዳታ የሚሰበሰበው አሁን የምና እናንተ እዚህ ፊትለፊት የምታዩት የአውሮፕላን ስብርባሪ ነው። እያንዳንዱ ስብርባሪ የማየት የእይታ ሲስተም አለው። እንዴት ሆነ? እንዴት ተሰበረ? ቀዳዳ እንዴት ተፈጠረ? እያንዳንዷ የራሷ ሚኒንግ አላት። ኢምፓክት አለ። በግጭት ጊዜ ሊወስድብን ይችላል። እናመሰግናለን። እንደምትገምቱት በዚህ ጉዳይ ላይ እንግዲህ የተለያዩ ዘገባዎች ዛሬ ብቻ ሳይሆን ሰሞኑም ይኖሩናል። ወደ ቀጣዩ እንለፍ። የኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ከትናንት በስቲያ ብሾፍቱ አካባቢ የወደቀውን 737 ማክስ 8 አደጋ ተከትሎ የቦይንግ ኩባንያ የአክሲዮን ድርሻ ዋጋ በዓለም የገበያ ሰንጠረዦች ላይ ማሽቆልቆሉን ለሁለተኛ ቀን ቀጥሏል። ተጨማሪ ሀገሮች ማክስ ስምንትን ከአየር ላይ እያወረዱ ሲሆን የዩናይትድ ስቴትስ እንደራሲዎችም ከአሜሪካ በረራዎች ለጊዜው እንዲታገድ እየጠየቁ ናቸው። የአቪዬሽን ቴክኖሎጂው እጅግ መዘመንና በኮምፒውተር አሰራርም መራቀቅ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን እምብዛም የሚያስደስታቸው አይመስልም። አልበርት አንሽታይን እንዲያበርልኝ አልፈልግም ብለዋል። በሌላ በኩል ግን የዋይት ሀውስ ቃል አቀባይ ሐዘናቸውን ገልጠዋል። ይህ በእንዲህ እንዳለ የመድን ኩባንያዎች በዋስትና ክፍያ ጥያቄ እየተጨናነቁ ናቸው። ቦይንግ ደግሞ አሁን ስራ ላይ ያለውን የአሰራር መመሪያ የማይለውጥ መሆኑን ነው የሚያስታውቀው። ዝርዝር አለው ሰለሞን አባተ ከቦይንግ 737 ማክስ ኤይት ጋር የተያያዙት አደጋዎች የኢንዶኔዥያው ላየን አየር መንገድና የኢትዮጵያ አየር መንገድ ላይ በአምስት ወራት ጊዜ ውስጥ የ346 ሰው ሕይወት ከቀጠፉ በኋላ ማክስ ኤይትን ከአየር ላይ ለጊዜው በማውረድ እርምጃ የሁለቱን ሀገሮች ሰልፍ እየተቀላቀሉ ያሉ ሀገሮች ቁጥር በየዕለቱ እየጨመረ ነው። ከአውሮፓ አቪዬሽን ባለስልጣን መሥሪያ ቤቶች የወጣውን ምክረ ሐሳብ ተከትሎ 737 ማክስ 8 ከዛሬ ጀምሮ ላልተወሰነ ጊዜ ከአየር ላይ እንደሚያወርድ የኖርዌይ አየር መንገድ አስታውቋል ቻይና ኢንዶኔዥያ አውስትራሊያ እንግሊዝ አርጀንቲና ሜክሲኮ የመጨረሻው ዝርዝር ነው ይሄ እንዲያውም የአርጀንቲና አብራሪዎች ማኅበር አባላቱ 737 ማክስ 8 ላይ እንዳይወጡ መክሯል የእንግሊዝ ሲቪል አቪዬሽን ባለሥልጣን ከአየሩ ክልል ያገደው የራሱን ማክስ ኤት ጄቶች ብቻ ሳይሆን ከየትም ሀገር የሚነሱና ከእንግሊዝ ምድር ለመነሳት የሚያስቡ ማክስ ኤይት ጄቶችን ሁሉ መሆኑን የባለሥልጣኑ ቃል አቀባይ ዛሬ አስታውቀዋል። የኢትዮጵያው አየር መንገድ አስደንጋጭ አጋጣሚ በቦይንግ ኩባንያ ላይ የቀሰቀሰው ዓለም አቀፍ ስጋትና ጩኸት እየበረከተ ነው። ዩናይትድ ስቴትስ ውስጥም ምንም እንኳ ፌዴራሉ የአቪዬሽን ባለሥልጣን አይሮፕላኖቹን የማሳረፍ እቅድም ሐሳብም እንደሌለው ቢያሳውቅም ከአንዳንድ የሕዝብ እንደራሴዎች ግን ጥሪው እየበረታበት ይመስላል። የካሊፎርኒያዋ ሴናተር ዳያን ፋይንስታይን፣ የከኔክቲከቱ ሴናተር ሪቻርድ ብሉመንታል ድምፃቸውን አሰምተዋል። ፌዴራሉ የአቪዬሽን ባለሥልጣን ሁሉም የሶፍትዌር ዕደሳዎች መፈጸማቸውንና አብራሪዎችም በሥራቸው ላይ የወቅቱንና ተገቢውን ሥልጠና ማግኘታቸውን ማረጋገጥ አለበት ብለዋል። ሴናተር ብሉመንታል አክለውም የባለሥልጣኑ መሥሪያ ቤት የአሜሪካውያን ተጓዦችን፣ አብራሪዎቹንና የበረራ አስተናጋጆችን ደህንነት ለማረጋገጥ ፈጣንና ወሳኝ እርምጃ ሊወስድ ይገባዋል ሲሉ አሳስበዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የዛሬ አይሮፕላኖች እጅግ እየተወሳሰቡ ነው ብለዋል። የኢትዮጵያውን አደጋ ተከትሎ ዛሬ በትዊተር ባወጡት መልእክት አብራሪዎች ወደማይፈለጉበት ደረጃ እየደረስን ይልቅ በኤምአይቲ የኮምፒውተር ሳይንቲስቶች እየተተኩ ነው ብለዋል ትራምፕ። ኤምአይቲ ያሉት በፈሊጣዊ አነጋገር የኮምፒውተር ሳይንስ ማሰልጠኛዎች ለማለት ይመስላል። ኤምአይቲ በኮምፒውተር ሳይንስና የመረጃ ቴክኖሎጂ ስልጠና የሚታወቀው የማሳቹሴትሱ የቴክኖሎጂ ኢንስቲትዩት ነው። የእናንተን አላውቅም አሉ ትራምፕ እኔ ግን አልበርት አንሽታይን እንዲያበረኝ አልፈልግም። አንሽታይን የ20ኛው መቶ ክፍለ ዘመን የመጀመሪያ አጋማሽ ገናና ሳይንቲስት ነበር። እኔ የምፈልገው ሲሉ ቀጠሉ ትራምፕ፣ አይሮፕላኑን በቀላሉ ለመቆጣጠር ፈጣን የሆኑ ብርቱ የበረራ ባለሙያዎችን ነው። የኢንዶኔዥያውና የኢትዮጵያው 737 ማክስ 8 አደጋ ችግሮች በሰውና በማሽን ወይም በኮምፒውተር አለመግባባት የተፈጠሩ ሳይሆኑ እንደማይቀሩና የችግሮቹን ባህሪ ተመሳሳይ መሆኑን አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ አየር መንገድ ነባር ባለሙያና የሥራም ኃላፊ ትናንት ገልጸውልን ነበር። በዚህ ሁኔታ ውስጥ ታዲያ የቦይንግ አክሲዮን ዋጋ በዓለም የገበያዎች ሰንጠረዥ ላይ ድንገት ማሽቆልቆሉ እየተዘገበ ነው። የትናንት ገበያዎች የተከፈቱት ለቦይንግ በጥሩ ዜና አልነበረም። ከወትሮው በ12 ከመቶ ዝቅ ብሎ ነበር። በዚያም ምክንያት የዳው ጆንስ የኢንዱስትሪ ሰንጠረዥ ትናንት በሰፊዎቹ ገበያዎች ላይም ወርዷል። በሌላ በኩል የቦይንግ ኩባንያ ዋስትና ሰጪ ድርጅቶች ቢሾፍቱ ላይ ከደረሰው አደጋ ተጎጂ ቤተሰቦች እየቀረቡላቸው ባሉ የዋስትና ክፍያ ጥያቄዎች ሊጥለቀለቁ እንደሚችሉ እየተነገረ ነው ምንም እንኳ የቤተሰቦቻቸውን አባላት ያጡ ጥያቄ አቅራቢዎች የመጀመሪያው የዋስትና ክፍያ የሚፈጸምላቸው በኢትዮጵያ አየር መንገድ በራሱ ዋስትና ሰጪ ኩባንያዎች ቢሆንም የአደጋው ምክንያት የቴክኖሎጂ ወይም የመሳሪያ ችግር ሆኖ ከተገኘ የቦይንግ ዋስትና ሰጪዎች የተከፈሉ ካሳዎችን መልሰው ለመሸፈን እንደሚገደዱ ተነግሯል። ለንደን የሚገኘው ኤርዊን ሚሸል የጉዞ ካሳ የሕግ ጉዳዮች ድርጅት ሥራ አስኪያጅ ክላይቭ ጋርነር ለሮይተርስ የዜና ወኪል ዛሬ በሰጡት ቃል የመጀመሪያዎቹ ክፍያዎች የሚፈጸሙት ዋርሶና ሞንትሪያል ላይ በተፈረሙ ዓለም አቀፍ ስምምነቶች መሠረት መሆኑን ጠቁመው፣ ቤተሰቦች የክፍያዎቻቸውን የክሶቻቸውን ዶሴዎች በዩናይትድ ስቴትስ ፍርድ ቤቶች ለመክፈትና ለመሟገት ከወሰኑ ግን ክፍያዎች ሊወሰኑላቸው ቤተሰቦች የክሶቻቸውን ዶሴዎች በዩናይትድ ስቴትስ ፍርድ ቤቶች ለመክፈትና ለመሟገት ከወሰኑ ግን ከፍ ያሉ ክፍያዎች ሊወሰኑላቸው እንደሚችሉ ተናግረዋል። ይህ በእንዲህ እንዳለ የእንግሊዝ ሲቪል አቪዬሽን ባወጣው መግለጫ እሁድ ኢትዮጵያ ውስጥ በደረሰው አሳዛኝ አደጋ ከተጎዱ ጋር ሁሉ አብረን እናዝናለን ብሏል። ከዋይት ሃውስ ቤተ መንግሥት እስካሁን በይፋ የወጣ መግለጫ ባይኖርም የቤተ መንግሥቱ የፕሬስ ኃላፊ ሳራ ሳንደርስ ግን በአሳዛኙ አደጋ የሚወዷቸው ጓደኞቻቸው፣ የቤተሰቦቻቸው አባላት ለሞቱባቸው ሁሉ በጸሎታችን እንጸናለን ብለዋል። አደጋውን አስመልክቶ ለተጎዱ የቤተሰብ አባላትና ጓደኞች ሁሉ ጥልቅ ሐዘኑን የገለጸው ቦይንግ ኩባንያ በኢትዮጵያው የአደጋ ምርመራ ቢሮ በሚሰጠው መመሪያ መሠረት በቦታው ተገኝቶ የቴክኒክ ድጋፍ እንደሚሰጥ ባሳወቀው መሠረት ባለሙያዎቹን ልኳል። ቦይንግ ተጨማሪ ማብራሪያ ወይም መግለጫ እንዲሰጥ ከትናንት ጀምሮ በተለያዩ መስመሮች ስንጠይቅ ቆይተናል። ኩባንያው ዛሬ በትዊተር ባወጣው አጭር መልእክት በ737 ማክስ 8 ደህንነት ሙሉ መተማመን አለን፣ አገልግሎት እየሰጡ ላሉ አዲስ መመሪያ የማውጣት ዕቅድ የለንም ብሏል። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የኢትዮጵያ አየር መንገድ ንብረት የሆነውና ከትላንት በስቲያ ብሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አይሮፕላን አብራሪ የካፕቴን ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። ይህን ለቪዮ የተናገሩት እርሳቸው የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ተናግረዋል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስከሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እንዳሉ ብለዋል። ጽዮን ግርማ ማምሻውን አነጋግራለች። ቀጥሎ ይቀርባል። ዶክተር ጌታቸው ተሰማኖት ናይሮቢ ነበር የሚኖሩት እና ልጆት ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል። ከእርስዎ ከአንድ በቶ እስቲ የልጆትን የህይወት ታሪክ ይንገሩን። ናይሮቢ ነው የተማረ ያኔ የተወለደው። እኔ እዚያ አኪም ነበር እዚያ ነው የተወለደው። የተማረውም እስከ ኤሌብል ድረስ እንደምታውቀው ብሬትሬ ሲስተም ኤሌብል የሚባላላቸው ሰከንደር ስኩል በኋላ ያው በኢትዮጵያ ስታሳይ እንደ ኮሌጅ እንደማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ ለመማር አይነት ለመሆን። አይ ሳውዝ አፍሪካ ተምትሄድ ኢትዮጵያ ሄደህ ተማር። እዚህ አመጣሁት እና ልጆችም አሉ ግን አንድ አስራት እንኳን ላውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨርሰ እና በኋላ ያው ረዳት አድርገውት ከተወሰነ አመት በኋላ ያው ካፕቴን ያደረጉት ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልቀውታል። ጥሩ ውጤት እያዘን የመጣው ወይም ሄዶ ነበር። እርሶ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት? ማክሲሎፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ፣ ሁለቱም ኳሊፊኬሽን አለኝ። እዚያ ብዙ አመት ፈርቼ አለሁ። ወደ ለመንግስት አንድ ሀያ አምስት አመት ፈርቼ ነው ሪታይር ያደረኩት። ብራቤትን እሰራ ነበር። ሌሎች ልጆች አሉኝ ብለዋል። እና ያሬድ ስንተኛ ልጆት ነበረ? ያሬድ አምስተኛ ልጄ ነው። በጠቅላላው ስድስት ናቸው። ያሬድ ወደ ኢትዮጵያ መቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋል። እና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ? እንደ አስር አመት ሆኖ አይቀርም። መጀመሪያ ሁለት አመት ተኩል ነበር ኩርሱ የጨረሰው ከዚያ ደግሞ አምስት ነው ስድስት አመት በረዳትነት ያው ሰርቷል። ከዚያ በኋላ ነው ከቱ ታውዘንድ ቴን ጀምሮ መሰለኝ ካፕቴን ያደረጉት ፕሮሞሽን የሰጡት በመሰረቱ ልጁ ገና ሰላሳም አልሞላው። አስራ ዘጠኝ መቶ ሰማንያ ዘጠኝ ነው የተወለደ ጁላይ እና አክትሬት ፕሮሞሽን ነው። ሶስት አይነት ቋንቋ ይችላል። ምክንያቱም እናቱ ኬንያዊት ናቸው። ከየሱ ሀይሌ ቋንቋ፣ አማረኛ፣ እንግሊዝኛ አቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁ። ና እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው? ልክ ነው ልክ ነው ያው ሱ ሀይሌ እንግሊዝኛው እዚህ ሀገር ተማሪዎች የምትማሪው ነው። ኬንያ ውስጥ የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛና እንግሊዝኛ እንደሚማሩት፣ ያው ደግሞ ስዋሂልኛና እንግሊዝኛ ነው። አማርኛ እዚህ ከመጣ ነው የተማረው። ያልታሰብ አደጋ ነው የደረሰብን። እንዴት ነው ሕይወቱ ማለፉንና አደጋውን የሰሙት እርስዎ? ነግሮት ነበረ፣ ወደ ናይሮቢ እየሄደ እንደነበረ? ተደዋውላችሁ ነበረ? አግኝተውት ነበር ከአደጋው በፊት? ብዙ ጊዜ ልደውልልኝ ሲመለስ ነው ለእናቱ ግን ጠዋት ከመነሳቱ በፊት መምጣቱን ነጉል ደውሎ ነግሯታል። እናቷ ደውላ ያሬድ እስካሁን አልመጣም፣ ምንድነው ችግር አለው ያለችኝ። እኔ ከዚያ በኋላ መከታተል ጀመርኩ። በስልክም ምንም በምንም ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። እና ግን እዚያ ቦታ መሄድ አልተቻለም፣ አክሰስ አይፈላትለም አሉ። እና ትልቅ አደጋ ነው። እኔ የምልሽ የኔ ልጅ ብቻ አደለም፣ ብዙዎች ናቸው እዚያ የረገፉት። ህጻኖቶች አሉ ሴቶች አሉ፣ የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደርጊዋለሽ። ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋየት ይቀርባል። ከዚያ ውስጥ የኔም አንዱ ልጄ ነው መስዋየት ያቀረበው። ታስታውሽ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ ስንሞት ኢትዮጵያንም ባሉት መሰረት የኔም ልጅ ኢትዮጵያ ሆኗል። ዜግነቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ ዓመት አገልግሏል ኤርላይንሱ። በስራም ጎበዝ ነበር ነው የሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና ስልክም አድማንተውናል፣ ከጠቅላይ ሚኒስትሩ ቢሮ፣ ከፕሬዚዳንቷ ቢሮ የሁሉ ለእኛ የመንፈስ ጥንካሬ ይሰጠናል። እና እንግዲህ የሚመስለው ታሪኩ ባጭሩ ነው። ምን እንግዲህ እንደ ጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደ ሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ? ልጆት ያሬድ በሪ ስፔሻል ቻይልድ እና ዩኒክ ነበር። በጣም ዩኒክ ፕራይመሪ፣ ሴኮንደሪ ሆኖ በዋና እንደኛ ብዙ ጊዜ ስለሚወጣ ወደ አስራ አምስት የሚሆን የዋና በየሴሜስተሩ የሰበሰበው ዋንደቤት ጠቅላ ዋንደቤት። እንዲያውም ተማሪዎቹ ምን ቤት ነበር ሚስተር ፊሽ ቤት ነበረ። በጣም በሴቪን ጎበ ስለነበረ ልጁ በብዙ መልኩ ብሩህ ነበር። ትህትና የነበረው ልጅ ሁሉንም አክባሪ፣ ትልቁ ጎደን የሚሸለም ብዙዎቹ ጓደን ስንትሪቀሽ እንደሆነ በጣም ነው የሚወዱት። በጣም ነው የሚያከብሩት። በጣም ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ እንደዚህ አይነት በማብረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም። እና መቼ ነው ለመጨረሻ ጊዜ ያዩት? ስራት ከበት ከበትት አይቼዋለሁ ከአምስት ከዚህም እዚህ ስር የምላለት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የሚሰርሰው ስመጣ ሱ የትነበር ማርፈው እና እዚያ ነው የማገኘው ብዙን ጊዜ። በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት ያቦን መለስበት ጊዜ ነበር የሚደውልልኝ። ትዳር መስርቶ ልጆች ወልደዋል ወይስ ብቻውን ነበር የሚኖረው? የለም፣ አልመሰረተም። ሊጋቡ ከአንድ ሌላ ኢትዮጵያዊት ልጅ ጋር እሷም ኤርላይንስ ውስጥ ክካብት ያለች ትንብላን አድርገው ነበር ሳሆን ቀረ። እጮኛ ነበረው ማለት ነው ያስከብኝ? አዎ ነበረ

የሆነው ነገር የሆነ የሚታይ ይሆናል፣ አይታወቅም። በእምነታችን ይሄ ነገር አለ። መጽሐተ ክርስቶስ ሲመጣ ሙታን ሁሉ ይነሳሉ ይላል። ግን ለጊዜ በጣም አንደበት ነው የተነካው። አይምሮውም በጣም እንደ የተመሰሰው እና ልጁ በጣም ክልጅ ነበር ተሆኑ እና ስን ሪፕረስ የሚያደርጉ ከሌላዎቹ ልጆቼ አሉ ብዬ ለማመን ያስቸግረኛል። እሱ የተለየ ትውልድ ነበር፣ የተለየ ፍጡር ነበር። እና እንግዲህ እንደ በሁኔታው እንደምታምነው በታሪካችንም በካልቸራችንም ጥሩ ነገር ረጅም ጊዜ አገለግልን ይባላል። ሁ መጣ ስለሆነ ቃላለሁ ምንም ኮምፕሌን የማደርገው ነገር የለም። እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነውና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ? ምንም ነገር የለም። ምክንያቱም እንደ ሰማሽው አይሮፕላኑ አፍንጫውን የወደቀው የመጀመሪያ መስዋዕቶች ባለት አይነቶቹ ናቸው። ከዚያም ደግሞ በብዙ በብዙ ሜትር ወደ ውስጥ ገብተዋል ነው የሚባለው። አለ አስር አስራ አምስት ሰላሳ አቡ ክብላ እና ምንም ነገር የለም። እዚያው አፈር ሆነው ደቀዋል። የእኔ ልጅ ብቻ አይደለም፣ ብዙዎች ህጻናቶች ሁሉ አሉ፣ ሴቶች ልጆች አሉ፣ ብዙ ሀገሮች እንደሰማሽው፣ ኤርፖርት ላይ ብዙ ችግር የነበረበት ክብደት ነበረው አይሮፕላኑ ቤዚሎን አልተጠቀመም። ጭነት ዋለ ሁሉ ሰው አለ፣ በፍጥነት ነባሉ ወደቀው። ወደ አንድ ሺ ሁለት መቶ ምናምን ኪሎሜትር የሚባ አይሮፕላን በስድስት ደቂቃ ነው ምናምን የወደቀው ይላሉ። ቦታውም አሁን የወደቀበት ቦታ ትንንቅ ጉድጓድ ነው ያለው እና እንደሰማሁት እንኳን ምስ አጽምና ስጋና ቆዳ ቀርቶ የአውሮፕላኑን ብረታ ብረት በጣም እንዲገለምጥ ና ብዙ የተበታተለ ነው ብለው ነው የነገሩኝ። የሆነ ደግሞ በጠብቀው ነገር የለም። ቅድም እንደነገርኩሽ እኔ እዚ ወይቅስ ኢትዮጵያውያን የሚያመጣውት አስራት ና ማድረግ ኢትዮጵያን ቢኖረ በአርባ ዘጠኝ ዓመቴ ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደ ከበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህ ብቻ ሳይሆን ብዙዎች የረገፏሉ ከሱ ጋር አብረው የነሱ ስም ሁሉ የተጻፈበት አንድ ዝንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም። በብዛት እና ልጅ አቅቸዋለሁ። የምወደው የማፈቅረው የሚያከበብ እዚህ ነበር። የሆነ ሆኖ የመጣውን መቀበል ነው። እንዲህ ማለት አትችኝ ሌላ ነገር ምንሽ ነገር የለኝ። እግዚአብሔር መጽናናቱን ማሰባቸሁ ለማረጋቸው ለእኔ መጽናኛ ነው። የሆነ ሆኖ አነጋገሬም፣ መንፈሴም፣ ትንሽ አእምሮዬም፣ ኮንሰንትሬሽንም ተቀንሷል። ገላ ያለፈ ሁለት ቀን ችግር አለበኝ ማለት ያው ድንጋጤው ምኑም የደም ብዛቱ ምንም ይዞኛል እና የሆነ ሆኖ እንግዲህ ያው እናንተ ኢትዮጵያውያን ናችሁ ታሪካችንን ካልቸራችን የምታውቁ ሰዎች ስለሆናችሁ አሻሽለሽ አቅርቢላት። እግዚአብሔር ይባርክሽ። እግዚአብሔር ያጽናዎት። በሚገባ አስረድተዋል ስለ ልጆ በጣም አመሰግናለሁ። እግዚአብሔር ይባርክሽ። አሜን አሜን። እግዚአብሔር ያጽናዎት። እግዚአብሔር ያጽናዎት። የካፒቴን ያሬድ ጌታቸው እናት በትውልድ ሕንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ይባላሉ። አሁን የሚገኙት ናይሮቢ ነው። ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት። ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ። ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ። አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሀዘን ተቀምጠው እንደሚገኙ ለማወቅ ችለናል። ቤተሰቦች በድጋሚ መጽናናትን እንመኛለን። የካፒቴን ያሬድ ጌታቸው አባት ነበሩ የተሰሙት። በነገራችን ላይ ምክትል ፓይለቱ አህመድ ኦማር ሙሐመድ ይባላል። የአብራሪዎቹ ወይም ደግሞ አስተናጋጆቹ ደግሞ ሱፐርቫይዘሯ ወይዘሮ ሳራ ገብረ ሚካኤል የሶስት ልጆች እናት፣ አማ ተስፋ ማርያም፣ ኤልሳቤት ምንዩ፣ የለት አያንቱ ግርማዬ ምዕራፍ ይርጋ አለም እና አንቲ ሃይጃከሩ አረጋዊ በርሄ። እነዚህ ሁሉ ቤተሰቦቻቸውን እንዳገኘን ለማቅረብ እንሞክራለን። በተያያዘ ዜና ከዚሁ ጋር ማለቴ ነው። በኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 የመከስከስ አደጋ 32 ዜጎቿን ያጣችው የኬንያ የልዑካን ቡድን አዲስ አበባ ገብቷል። የአደጋውንም ቦታ ጎብኝቷል። ሕይወታቸውን ያጡት መንገደኞች ቤተሰቦችም አዲስ አበባ መግባት ጀምረዋል። በኢትዮጵያ አየር መንገድ ስካይላይት ሆቴል የተገኘው ግርማቸው ከበደ ተከታዩን ዘገባ ልኮልናል። የአዲስ አበባው የኢትዮጵያ አየር መንገድ ስካይላይት ሆቴል የእንግዳ መቀበያ ክፍል ውስጥ በርካታ ሰዎች ቢኖሩም የሐዘን ድባብ ይታይበታል። ለሐዘን የተለኮሱ ሻማዎች ጭልጭል የሚል ብርሃን ያወጣሉ። መረጃ ለማግኘት ከሚፈልጉት ጋዜጠኞች በስተቀር ብዙም የሚያወራ ሰው አልነበረም። በሐዘን የፈዘዙ ፈገግታ የጠፋባቸው ፊቶች ይታያሉ። በበረራ ቁጥር ኢቲ 302 አውሮፕላን የመከስከስ አደጋ ከሞቱት 149 መንገደኞች መካከል 32ቱ ኬንያውያን ናቸው። የሟቾቹ ኬንያውያን ቤተሰቦችም ወደ አዲስ አበባ መግባት ጀምረዋል። ያረፉት ደግሞ በቅርቡ በተከፈተው በኢትዮጵያ አየር መንገድ ስካይላይት ሆቴል ነው። ከኢትዮጵያ አየር መንገድ ሰራተኞች፣ ከኬንያ ኤምባሲ ኃላፊዎችና አደጋው በተከሰተበት ያለፈው እሁድ ወደ ኢትዮጵያ ከገባው የኬንያ ልዑካን ቡድን ጋር ለመነጋገር ይጥራሉ። ከእነዚህ ኬንያውያን መካከል አንዱ ካሊድ አብዲ ቃድር መሐመድ ነው። ያጣሁት እናቴንና ወንድሜን ነው በማለት ይጀምራል ለቪኦኤ በሰጠው አጭር ቃለ ምልልስ። እናቴንና ወንድሜን ነው ያጣሁት። ከጀርመን ነበር የመጡት። የኬንያውን የካይራ ባህል ማወቅ ፈልገው ነበር የመጡት። በግብጽ በግብጽ አውሮፕላን ተሳፍረው ከመጡ በኋላ አዲስ አበባ ላይ በኢትዮጵያ አየር መንገድ ተሳፍረው ወደ ናይሮቢ በማቅናት ላይ ነበሩ ይህ አደጋ ሲደርስ። እጅግ አሳዛኝ ዘግናኝ አደጋ በዜና ነው የሰማ ነው። ወዲያውኑም የበረታውን ክፉ ዜና ተረዳን። ምክንያቱም በዚያ አውሮፕላን ተሳፍረው እንደነበር አውቀን ነበርና ወጣት እናት ናት፣ ተወዳጅ እናት። ያለው ሁሉ የሚረዳው ሀዘን። ከኢትዮጵያ አየር መንገድ እያገኙት ስላለው ምላሽም የሚከተለውም ብሏል። ትላንት ነው ኢትዮጵያ የገባ ነው። በጣም በአክብሮትና በፍቅር ነው የተቀበሉን። እስካሁን ለተደረገልን መስተንግዶ በጣም ደስተኞች ነን። ነገር ግን ምንም መረጃ እያገኘን አይደለንም። ነገ ማለዳ አውሮፕላኑ የተከሰከሰበት ስፍራ ሊወስዱን ቃል ገብተዋል። ከዚያም ከአየር መንገዱ ተጨማሪ መረጃ እናገኛለን የሚል ተስፋ አድርገናል። ባለፈው እሁድ አዲስ አበባ የደረሰውን የኬንያ የልኡካን ቡድንን የሚመሩት የትራንስፖርት ኬንያ ዋና ጸሐፊ ኤስተር ኮይሜትም በአደጋው ሕይወታቸው ላለፉት መንገደኞች ቤተሰቦች መጽናናትን ተመኝተው ከኢትዮጵያ አየር መንገድ ጋር በጋራ እየሰሩ እንደሆነ ነው ለቪኦኤ የተናገሩት። የኢትዮጵያ አየር መንገድ ጥሩ መስተንግዶ እያደረገልን ነው። ከኩባንያው ዋና ስራ አስኪያጅም ጋር ተገናኝተናል። አውሮፕላኑ የተከሰከሰበትንም ስፍራ ሄደን አይተናል። ሌሎች የሟች ቤተሰቦች ጋር ሆነን አግኝተውናል። እናመሰግናለን። ከዚህ ጋር በተያያዘ ቪኦኤ ሕይወታቸው ያለፉትን መንገደኞች አስከሬን ማንነት መቼ እንደሚለይ የኢትዮጵያ አየር መንገድ የኮርፖሬት ኮሚኒኬሽንን ጠይቆ ጉዳዩ በአደጋ መርማሪ ቡድኑ የተያዘ ስለሆነ አሁን አስተያየት አይሰጥበትም የሚል ምላሽ አግኝቷል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ ግርማቸው ከበደን ለዘገባው እናመሰግናለን። አሁንም ስለ አደጋው ጉዳይ በተጠናቀረ ፕሮግራም ይቀጥላል። የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 ማክስ 8 ጄት አይሮፕላን ባሳለፍነው እሁድ ጠዋት የተከሰከሰው ከአራት ወራት በፊት ተመሳሳይ ሞዴል ያለው አይሮፕላን ኢንዶኔዥያ ውስጥ ከወደቀ በኋላ መሆኑ የደህንነቱ ጉዳይ ጥያቄ አስነስቷል። እሁድ ዕለት ኢትዮጵያ ከደረሰው አደጋ በኋላ የቦይንግ 737 ማክስ 8 ሞዴል አይሮፕላን ያላቸው በዓለም ዙሪያ የሚገኙ አንዳንድ አየር መንገዶች እንዳይበሩ ሲያግዱ የዩናይትድ ስቴትስ አየር መንገዶች ግን አሁንም አሁንም አላገዷቸውም። ባለሙያዎች እንደሚሉት አዲሶቹ 737 ማክስ 8 ሞዴሎች ከቀድሞዎቹ 737 ሞዴሎች የተለየ አሰራር ስላላቸው ከድምዳሜ ከመድረስ በፊት በኢንዶኔዥያና በኢትዮጵያ ለደረሱት አደጋዎች መንስኤዎቹን አስቀድሞ ማወቅ ወሳኝነት አለው። ዝላቲካ ሆክ ያጠናቀረችውን ዘገባ ሰለሞን ክፍሌ ያቀርበዋል። ዓለም ለመቶ ሀምሳ ሰባቱ የእሁድ ዕለት አሰቃቂ አደጋ ሰለባዎች እያዘነ ባለበት በአሁን ወቅት የ737 ማክስ ኤይቱ አብራሪ ከቦሌ በተነሳ አጭር ጊዜ ውስጥ ችግር የገጠሙ መሆኑን የሚያሳይ ምልክት ለምን መልአክ አስገደደው በሚለው ጥያቄ ላይ ባለሙያዎች እየተወያዩ ነው። አንድ የብሪታንያ የበረራ ደህንነት ባለሥልጣን ሲናገሩ አዲሱ 737 ማክስ 8 አውሮፕላን ከቀደመው 737 ሞዴል በጣም የተለየ ነው ይላሉ። ባለሥልጣኑ ዳይ ዊቲንግሃም I'm told by those who've flown it, it's very nice to fly. The airlines love it. It's 14%. 14 <inaudible> <inaudible> አሁን ግን በራሱ በአውሮፕላኑ ውስጥ ያለው አሰራር ጥያቄ አስነስቷል። እዚህ ላይ መገንዘብ ያለብን ነገር ቢኖር ቦይንግ እነኚህም ሞዴሎች ሲያነጽ የፌዴራሉ አቪዬሽን አስተዳደር የሚጠይቃቸውን እነዚያኑ የቀድሞ መመሪያዎች ተከትሎ መሆኑን ነው። በመሆኑም ነው ለበረራ ደህንነታቸው የምስክርነት ወረቀት የሰጣቸው። ይህ ከትላንት በስቴ እሁድ ቢሾፍቱ አቅራቢያ በኢትዮጵያ አየር መንገድ አውሮፕላን ላይ የደረሰው አደጋ ባለፈው ጥቅምት ጃቫ ባህር ላይ ወድቆ 189ኙም ተሳፋሪዎቹ ካለቁበት የኢንዶኔዥያው ላየን ኤር ጄት አደጋ ጋር ተመሳሳይ ነው። በሁለቱም ሀገሮች አደጋው የደረሰው ቦይንግ 737 ማክስ ኤት አውሮፕላኖች ላይ ሲሆን ሁለቱም የወደቁት ደግሞ ከበረሩ ጥቂት ደቂቃዎች በኋላ ነው። የጄኤልኤስ ምክር ሰጪ ድርጅት ባልደረባና የኤቪዬሽን ባለሙያው ጆን ስትሪክላንድ ደግሞ እንዲህ ይላሉ። አክደንስ አ ም አደጋዎች በተፈጥሯቸው በጣም ውስብስብ ናቸው። ብዙ መንስኤዎችም ይኖሯቸዋል። ለአውሮፕላን አደጋዎች መንስኤ የሚሆኑ ብዙ ምክንያቶች አሉ። ያም ሆኖ ግን ተመሳሳይ መረጃዎች ያሏቸውን ጉዳዮች አቅልሎ ማየት አይቻልም። ሮጀር ዊትፊልድ የብሪታንያ አየር መንገድ የደህንነት ጥበቃና ጥራት ጉዳዮች ኃላፊ ናቸው። እርሳቸው ማስተያየት There are so many safety systems, in, in not just the 737, but in, in, in all the modern aeroplanes that are flying. ለ737 ሞዴሎች ብቻ ሳይሆን ለሁሉም የተለያዩ አውሮፕላኖች የደህንነት መጠበቂያ ዘዴዎች አሉ። በሁሉም ዘመናዊ አውሮፕላኖች ውስጥ ግን ኮምፒውተሩ ምን እንዳሰበ ፓይለቱ መከላከል የማያስችለው መሳሪያ እንዲገጠም መደረጉ ስህተት ነው። ይሄ የሚያዋጣ ክርክር አይደለም። አንዳንድ አሰራሮች አሉ። ፓይለቱ የሚያቸውን የኮምፒውተር ስህተቶች ማረም የሚያስችለው ወይም ጉዳት ሊያደርሱ የሚችሉ ነገሮች ማስቆም የማያስችለው ፓይለቱ መከላከል የሚችለውን ሁኔታ መሳሪያዎች በራሳቸው የሚወስዷቸው እርምጃዎች የሚፈጥሩት ችግር ያለ ይመስለኛል። በዓለማችን በብዛት የሚታወቀው ቦይንግ 737 የመንገደኞች ማመላለሻ ጀት አውሮፕላን ለመጀመሪያ ጊዜ በረራ ላይ የዋለው ከ52 ዓመታት በፊት እንደ አውሮፓውያን ዘመን አቆጣጠር በ1967 ዓመተ ምረት ነው። ይህ አዲሱ ማክስ ኤይት ግን የመጀመሪያውን የንግድ በረራ ያደረገው ከሁለት ዓመታት በፊት በ2017 ዓመተ ምረት ነው። ቦይንግ ኢትዮጵያ ውስጥ ከደረሰው አደጋ በኋላ በዓለም የንግድ ምንዛሪው በአንድ ጊዜ አሥር ከመቶ ወርዷል። ሰለሞንን ለዘገባው እናመሰግናለን። አድማጮች ከአደጋው ኃይለኛነት፣ አስከፊነት፣ አሳዛኝነት የተነሳ በርከት ያሉ ዘገባዎቻችን እስካሁን ድረስ ወሰዱን። ለፕሮግራማችን ማጠቃለያ ሰባት ደቂቃ ብቻ ነው የቀረን። አሁን ከዚህ ከአውሮፕላን አደጋው ወጣ ያለ ሌላ ዘገባ እናስከትላለን። የኢትዮጵያ ሳተላይት ቴሌቪዥን በቄለም ወለጋ የሚኖሩ የአማራ ተወላጆች አካባቢውን ለቃችሁ ውጡ በሚለው ወሬ እየተሰቃዩ መሆናቸውን ገለጡ በማለት ያስተላለፈው ዜና ከእውነት የራቀ ነው ሲል የዞኑ ኮሚኒኬሽን ጽሕፈት ቤት ለቪኦኤ አስታውቋል። ቃላቸውን ለቪኦኤ የሰጡ ሁለት የዞኑ ነዋሪዎች በበኩላቸው በሰላም የዘወትር ተግባራቸውን እየፈጸሙ መሆናቸውን ተናግረው ስለ ጉዳዩ የሰሙት ከአካባቢው አመራር መሆኑን ይገልጣሉ። የኦሮሚያ ክልላዊ መንግስት የኢሳትን ዘገባ አስተባብሎ የሐሰት ዜናን በማሰራጨት ወንጀል ክስ እንደሚመሠረትበት አስታውቋል። የኢሳት ዋና ሥራ አስፈጻሚ ኢንጂነር ሳራ አንታሮ በበኩላቸው ጥያቄዎቻችሁን በጽሑፍ ለኤዲቶሪያል ቦርድ አቅርቡ ማለታቸው ተገልጧል። ናኮር መልካ ነው። ዝርዝሩን ከነቀምቴ ይላክልን። አቶ አህመድ ታደሰ በቄለም ወለጋ ሀዋገላን ወረዳ የመቻራ ቀበሌ ነዋሪ ናቸው። የኢትዮጵያ ሳተላይት ቴሌቪዥን ኢሳት በቄለም ወለጋ የሚኖሩ የአማራ ተወላጆች አካባቢውን ለቃቸው ውጡ በሚል ዜና በሚሉ ኃይሎች እየተሰቃዩ እንደሆነ የሚገልጸውን ዜና ያዩት ከማህበራዊ ድረገጽ መሆኑን ነው ለአሜሪካ ድምፅ የተናገሩት። በቀበሌያቸው የሚገኙ የአማራ ተወላጆችንም ሆነ ሌሎችን ሕዝቦች የነካ አካል እንደሌለና የዘውትር ተግባራት እየከወኑ መሆናቸውን ገልጸዋል። ይሄ አደጋ በእኛ አካባቢ ውስጥ ሰውነት አልተከሰተ የሚባለ የሚወራ ወሬ ማለት ነው። እስካሁን በእኛ በኩል ስላልተከሰተ ይሄ ከእውነት የራቀ ነው እንላለን። ከሩቅም ሰው ቢሆን የሰሙት ነገር አለ። ስለዚህ ጉዳይ የለም፣ የለም አልሰማሁም። የሰዲ ጨንቃ ወረዳ ጨንቃ ከተማ ነዋሪ አቶ ሀብታሙ ዳዊት መረጃውን ገና ከኔ መስማታቸውን በመናገር ከእውነት የራቀ ነው ብለዋል። እርሳቸውም ሆኑ ሌሎች ህዝቦች ለዘመናት ተከባብረው በፍቅር የኖሩ መሆናቸውን ይናገራሉ። ይሄ አሁን መረጃ ያለ አዲስ ነገር ነው። ለምን ብትለኝ እኔ የመጣሁት ሀገር ምሳሌ በሰባት ሰባት ዓመተ ምህረት የመጣሁ በሰባ ሰባት ቤተሰቦቴን ወደ ወለጋ ፍለጋ መጣ እንደገና ነሱ ናፍቼ ለአንካ የለም በጆሬም ሰፍቼም አላቁ ሰው ለሰው ይከባበራል

ሰዮ ሀዋ ገላን ጋው ቄቤ አምፊሎ እና ሌሎችም ሰባት ወረዳዎች የአማራ ተወላጆችን ጨምሮ ሌሎችም የአገሪቱ ሕዝቦች ከኦሮሞ ሕዝብ ጋር በሰላም እየኖሩ መቆየታቸውን አስታውሰው በኢሳት ተላለፈ ስለተባለው ዜናም ተከታዩም ብለዋል። በዜናችን ውስጥ በተለያዩ ወረዳ ውስጥ የአማራ ብሔር ይኖራሉ። የአማራ ተወላጅ የሆኑ ሁሉ በመልካም መንገድ ስራቸውን እየፈጸሙ ነው እንጂ እንዲህ አይነት ድርጊት በዞናችን የተፈጸመ ሌላ የለም። በቅል ወለዳ ዳለባበራ ወረዳ ቃቄ ከተማ ይኖራሉ። እዛም የወረዳ መንግስት ኮሚኒኬሽን እዛ ወደ ተጣጣቷል፣ ይሄ ነገር እንደሌለ ነው። ሰዩ ወረዳ ጉጤ የሚባሉም እዛ አካባቢ ይኖራሉ። እዛም ሄደናል፣ አላየንም። እንዲሁም በአፍለ ወረዳ ሙቢ ከተማ ሄነችም፣ እንዲሁም አሽ ከተማም ይኖራሉ። እዛም እንዲህ አይነት ነገር የተደረገ ነገር የለም። ሀሰት ወሬና ከእውነት የራቀ መሆኑን መግለጽ ፈልጋለሁ። ይሄ ማረጃ ውሸት የሆነና ከእውነት የራቀ ስለሆነ የኦሮሞን ብሔርም ሆነ የአማራ ብሔር በዚህ ወሬ ችግር ውስጥ እንዳይገቡ ማሳሰብ ይፈልጋለሁ። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠውን በበኩላቸው ህዝብን ከህዝብ ለማጋጨት ያለመ ሲሉ ይፈርጁታል። የኢሳት ሚዲያ በኦሮሚያ ክልል ለመለጋ የሚኖሩ የአማራ ተወላጆች አካባቢውን ለቃችሁ ውጡ በሚሉ ኃይሎች እየተሰቃዩ ሆናች ለዙ በማለት ያሰራጨው ዘገባ ፍጹም ስህተት እና ከእውነት የራቀ ዘገባ ነው። ምክንያቱም የሐሰት መረጃ በማሰራጨት የህዝቡን አብሮ የመኖር ሴቶችን ለመሸርሸር መሞከር ኃላፊነት የጎደለው ውጸያ አሰራር ሆኖ ነው የምንረዳ። ይህ መረጃ ሆን ብለው ህዝቡን ከህዝብ ለማዘጋጀት የሚደረጉ ሙከራሽ ናቸው ብለን ነው የሚመስለው። ይህም ህገወጥ ድርጊት ስም ነው፣ በህግ የሚታይ ጉዳይ ነው እና ወደ ክስ እንገባለን። ምን የሚያግደን ነገር የለም። ምክንያቱም ይሄ የክልሉን ህዝብና የክልሉ መንግስት ላይ የተቃጣ አሉባልታ ስለሆነ ይህም በህግ እንጠይቃለን። የኢሳት ኢትዮጵያ ዋና ስራ አስፈጻሚ ኢንጂነር ሳባ ታሮንት ስለ ጉዳዩ ጠይቄያቸው ተከታዩን መልስ ሰጥተውኛል ቅሬታና የተዘገበው ዘገባ ላይ ያላችሁን አስተያየት በጽሁፍ በኤዲቶሪያል በኩል ልልኩልን ይችላሉ። እና ከዛ በኋላ ያው የኤዲቶሪያል ስለሚመለከት ተመልክቶ ምላሽ ተሰበታል። ከኢሳት ኤዲቶሪያል ስለ ጉዳዩ የሚሰጥ መልስ ካለ ተከታትዬ የማቀርብ ይሆናል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። ናኮርን ለዘገባው እናመሰግናለን። አድማጮች ከመሰናባታችን በፊት አጠር ያለ መረጃ ዜና ማለት ነው። አዳነች የብሪታንያ ምክር ቤት ከአውሮፓ ህብረት ጋር ስለሚደረገው የፍቺ ሂደት ለመወሰን ከህብረቱ ጋር ባደረጉት አዲስ ስምምነት ላይ ድምፅ የማይሰጥ ከሆነ ውድቀት ይሆናል ሲሉ ጠቅላይ ሚኒስትር ተሬዛ መይ ዛሬ አስገንዝበዋል። ብሪታንያ 28 አባላት ካሉት የአውሮፓ ህብረት እንድትለያይ የታቀደው እንደ አውሮፓ አቆጣጠር በያዝነው ወር ግንቦት 29 ቀን ሲሆን መይ ትላንት ስትራስበርግ ድረስ ሄደው ከአውሮፓ ህብረት ኮሚሽን ፕሬዚደንት ያን ክሎድ ያንከር ጋር ባካሄዱት የመጨረሻ ድርድር መሰረት በተደረገው ለውጥ ላይ የሀገሪቱ የታችኛው ምክር ቤት እንዲያጸድቀው ተማጽለዋል መጀመሪያ ላይ እቅዱ ብዙም ድጋፍ ስላላገኘ ነው የመጨረሻ ድርድር ለማድረግ የተገደዱት። የብሪታንያው መሪ በተናገሩት መሰረት ሀገራቸው ከህብረቱ ከተለያየች በኋላ የአውሮፓ ህብረት አባል የሆነችው አየርላንድ የብሪታንያው ሰሜን አይል... አድማጮች ፕሮግራማችንን በዚሁ እናጠቃልላለን። መልካም ምሽት። የትግርኛው ፕሮግራም ይቀጥላል። ያስተናገድ ናችሁ እኔ አዲሱ አበበና አዳነች ሳየነን ሰላም። thank you